ኢትዮጵያ ውስጥ ለሰብአዊ መብቶች መከበርና አካታች ወይም አሳታፊ የሆነ አስተዳደርን ለማበረታታት በሚል የዩናይትድ ስቴትስ የተወካዮች ምክር ቤት በተለያዩ ደረጃዎች ሲመክርበት የቆየው ኤች አር መቶ ሀያ ስምንት የውሳኔ ረቂቅ ለፊታችን ሚያዚያ ድምፅ ሊሰጥበት ተቀጥሯል። ይህ ባለፈው የካቲት ስምንት ሁለት ሺህ አስር ዓመተ ምህረት በኢትዮጵያ የዘመን አቆጣጠር ለአንድ መቶ አስራ አምስተኛው የዩናይትድ ስቴትስ የተወካዮች ምክር ቤት በኒው ጀርሲ ሪፐብሊካን እንደራሴ ክሪስ ሄንሪ ስሚት የቀረበ ረቂቅ ኢትዮጵያ ውስጥ በመንግሥቱ እየተፈጸሙ ናቸው የሚባሉ በሰብአዊ መብቶች ረገጣና በማዋከብ እርምጃነት የተፈረጁ ዝርዝር ማስረጃዎችን የያዘ ነው። ማስረጃዎቹ በመንግሥት ኃይሎች በየአደባባዩ ተፈጽመዋል የተባሉ ግድያዎችና እስራቶችን፣ የተያዙ ሰዎችን፣ የፖለቲካና የአስተሳሰብ መሪዎችን ስሞች ለአፈና ጉዳይ ወጥተዋል የተባሉ ሕጎችን ቀደም ሲል ተጥሎ የነበረ የአስቸኳይ ጊዜ አዋጅንና ሌሎችም የመንግሥት አድራጎቶችን የሚጠቅስ ሲሆን አንዳንዶቹ እንዲያውም የጦር ወንጀልና በሰብዕና ላይ የተፈጸሙ ወንጀሎችን እንደሚተካከሉ አመልክቷል። ምንም እንኳ በኤችአር 128 ውስጥ በተዘረዘሩት ክሶች ላይ ተአማኒነት ያለውና ገለልተኛ ምርመራ አለመደረጉን ለሚባሉት ጥፋቶችም ተጠያቂ ነው የሚባል ሰው አለመያዙን ረቂቅ ሰነዱ ቢጠቁምም የተወካዮች ምክር ቤቱ የኢትዮጵያ የጸጥታ ኃይሎች ከመጠን ያለፈ ኃይል ተጠቅመው በሰላማዊ ተቃዋሚዎች ላይ የፈጸሙትን ግድያ ያወግዛል ሲል አስፍሯል። በሰላማዊ ተቃውሞ የመሰብሰብና የመናገር ሕገ መንግሥታዊ መብቶቻቸውን ስለተጠቀሙ ጋዜጠኞች፣ ተማሪዎች የመብቶች ተሟጋቾች፣ የፖለቲካ መሪዎች ተይዘው መታሰራቸውን ጸረ ሽብር ሕጉም የፖለቲካና ሲቪል ተቃውሞዎችን እንዲሁም የጋዜጠኝነት ነጻነቶችን ለማፈን ጉዳይ መዋሉን እንደሚያወግዝ ይናገራል። ኢትዮጵያ ውስጥ ተቃዋሚዎችም ከሁከት እንዲቆጠቡ እንዲሁም በሰልፎች ወቅት ሁከት እንዲቀሰቀስ ከማበረታታት እንዲታቀቡ ጥሪ ያስተላልፋል። ኤችአር 128 ይህ ሌሎችም ዝርዝር ጉዳዮችን የያዘ ሰነድ በምክር ቤቱ የተለያዩ ኮሚቴዎች እየተመከረበት ባለበት ጊዜ ኢትዮጵያ ውስጥ የተለያዩ የፖለቲካ ለውጦችና በረቂቅ ሰነዱ ላይ ከሰፈሩ ክሶች ጋር የተያያዙ ለውጦች እየተደረጉ ቢሆንም ምክር ቤቱ ሰሞኑንም ተጨማሪ እማኝነቶችን ሲሰማ ከቆየ በኋላ በሙሉ የተወካዮች ምክር ቤቱ ጉባኤ ድምፅ እንዲሰጥበት መቀጠሩን ከሰነዱ አርቃቂና አቅራቢ ተወካዮች አንዱ የሆኑት የኮሎራዶ ሪፐብሊካን እንደራሴ ማይክል ሃዋርድ ኮፍማን አድንቀዋል። የተወካዮች ምክር ቤቱ በዚህ ኤች አር 128 ላይ ድምፅ እንደሚያሰጥ ማስታወቁ በጉዳይ ውስጥ የተሳተፉ ሁሉ ቁጥራቸው ለበዛ ሰዓቶች ሲያደርጉ ለቆዩት ጠንካራ ስራ እንዲሁም ኢትዮጵያ ውስጥ ሰብአዊ መብቶችና የሕግ የበላይነት እንዲረጋገጡ ለተያዘው የማይናወጥ ትግል እማኝነት የሚቆም ነው። የድምፅ ቀጠሮው ትክክለኛውን ተግባር ለመፈጸም እየተካሄደ ባለው ትግል ውስጥ የኢትዮጵያ መንግሥት በመቶ ሺዎች የሚቆጠሩ ዶላሮችን ማፍሰሱ እርባናቢስ መሆኑንም አረጋግጧል ብለዋል እንደራሴ ኮፍማን። የተወካዮች ምክር ቤቱ አብዛሃ እንደራሴዎች መሪ ኬቨን መካርቲ ረቂቁን ለተወካዮች ምክር ቤቱ ድምፅ ለማቅረብ በመወሰናቸውም በኢትዮጵያም በአሜሪካም ምስጋናቸውን እያቀረቡላቸው ካሉ ብዙ ድምፆች ጋር እንደሚቀላቀሉ ሚስተር ማይክል ኮፍማን አመልክተዋል። ይህንን ባለፈው ሐምሌ 2009 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር በተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴ በሙሉ ድምፅ ያለፈ ኤችአር 128 ረቂቅ በብርቱ ከሚደግፉት የዩናይትድ ስቴትስ እንደራሴዎች ኮፍማን አንዱ ሲሆኑ፣ የካሊፎርኒያዋ ዴሞክራቲክ እንደራሴ ካረን ሩት ባስ፣ የኢሊኖዩ ዴሞክራት ኬሊ በርክ፣ የቴክሳሱ ዴሞክራት ማርክ ቪሲ፣ የሚኒሶታው ዴሞክራት የተወካዮች ምክር ቤት አባል ኪት ኤሊሰንም የረቂቁ ስፖንሰሮች ናቸው።